ችግርህን ለማን ልትነግረው ትፈልጋለህ? ምናልባት ለባለቤቴ እነግራት ይሆናል። ልጆችሽን ከመገብሽ በኋላ አብረሽን ወደ ሲኒማ ቤት መሄድ ትፈልጊያለሽ? አዎ፣ ከአንተ ጋር መሄድ እና ሲኒማ ማየት በጣም ደስ ይለኛል። የሰጠሃት ቡና በጣም ጣፋጭ ነበር። አዎ፣ በጣም ጣፋጭ ነበር። ጥሬ ሙዝ በጣም መራራ ነው። በጣም መራራ አይደለም። የኢትዮጵያ ድምፅ የሚባል ጋዜጣ የሚጻፈው ኢትዮጵያ ውስጥ ነው? አዎ፣ አዲስ አበባ ከተማ ውስጥ ነው። ስለ ፈረንሳይ አገር እንድታወራላችሁ ሴትየዋን ጠራችኋት? አዎ፣ ጠርተናታል። ምናልባት ነገ ትመጣና ታወራልን ይሆናል። እዚህ መንደር የሚኖሩትን ሰዎች ስም በሙሉ ታውቃለህ? አዎ አውቃለሁ። በስልጣኔ ከፍ ያሉትን አገሮች ሄደህ ማየት ትፈልጋለህ? አዎ፣ በጣም ደስ ይለኛል። በግምት ከበደ አሁን የት የሚደርስ ይመስልሃል? ምናልባት አዲስ ከተማ ይደርስ ይሆናል። ትምህርት ቤት ሄደህ ልጆቹን ቆጥረህ መምጣት ትችላለህ? አዎ ልሄድና ልቆጥራቸው እችላለሁ። ሚኒስትሩን በደንብ አያችኋቸው? አዎ አየናቸው። ከበደ በጣም አዋቂ ሰው ነው የሚሉት እውነት ነው። እኔ አቶ ከበደን አላውቃቸውም። ከጊዜ ጊዜ ችግር ደርሶብህ ያውቃል? አዎ፣ ብዙ ጊዜ በአንዳንድ ነገሮች ምክንያት ችግር ደርሶብኛል። የአቶ ከበደ ላሞች ዘር ምን አይነት እንደሆኑ ታውቃለህ? የለም፣ አላውቅም። ከእንግዶቹ ጋር ተላመድክ? አዎን ተላምጃለሁ። ልጅህ ሥራውን ወደደው? ምንም አይል። አገራችሁ ውስጥ ሻይ ይበቅላል? አዎ ይበቅላል። ከቡናና ከሻይ የቱን ትመርጣለህ? ከሻይ ቡና መርጣለሁ። ለሎሚ በታቀደው እርሻ ምን ተከልክበት? ቡናና መንደሪን ተከልሁበት። አገራችሁ ለእርሻ በጣም ለም ነው? አዎ፣ በጣም ለም ነው። የምትኖረው ገጠር ነው ወይስ ከተማ ውስጥ? ከተማ ውስጥ ነው። የአቶ ለማን ሀብታምነት የሰማ ከየት ነው? ከጓደኛዬ ሰማሁ። ግድቡ የሚያስፈልግ ለመስኖ ነው ወይስ ለኤሌክትሪክ? ለሁለቱም ሊሆን ይችላል። ወደ አሜሪካ የምትሄድ ብቻህን ነው? የለም፣ አክስቴና አጎቴ ጭምር ከእኔ ጋር ይሄዳሉ። ትምህርታችሁን ከጨረሳችሁ በኋላ አላማችሁ ምንድን ነው? ወደ አገራችን ተመልሰን ለመንግስታችን ለመሥራት ነው። ስለ ትናንቱ ንግግር አስተያየትህ ምንድን ነው? እኔ በጣም ጥሩ ንግግር ይመስለኛል። አንተ ስለ እሱ ምን አይነት ራፖር ትሰጣለህ? እኔ ደህና ራፖር እሰጣለሁ። እቤትህ አጠገብ ምንጫ አለ? አዎን፣ አንድ በጣም ትልቅ ምንጭ አለ። የአዲስ አበባ ከተማ እየተስፋፋ ሄደ። አዎ፣ በጣም ተስፋፍቷል። ዋጋው ከአስር ብር ቢያንስ ትገዛዋለህ አለህ? አዎ፣ እገዛዋለሁ። ቢያንስ አስር ብር ያወጣ ይመስልሃል? አዎ አስር ብር ልትሸጠው ትችላለህ። የሰውየው መልክ እንዴት ያለ ነው? በጣም ቀይ ነው። ለምን ለማ እንዲመጣ አትፈልግም? ሥራ ስለሚያስፈታኝ ነው። የለማ ቤት ትልቅ ነው። ምንም አይል። ትናንት የበላችሁ ትራጥሩ ነበር። ምንም አይል። ሰዓትህን ወደድካት። ምንም አትል። የአዲስ አበባ ህዝብ ግምት ብዙ ነው። ምንም አይል። ልጆቹ ተሻላቸው። ምንም አይሉ። ራስዎን ተሻለዎት? ምንም አለል። ቀኑ ብርድ ነው። ምንም አይል። ዋሽንግተን ሙቀት ነው። ምንም አይል። ከተማዋ እየተስፋፋች ሄደች። ምንም አትል። ዳቦው ጣፋጭ ነው። ምንም አይል። ለጤናችሁ ደህና ናችሁ። ምንም አንል። ደህና ናችሁ ምንም አንል። አይንህን ተሻለህ? ምንም አለል። ጥሩ ተማሪዎች ናቸው። ምንም አይሉ